ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የሐሙስ ምሽት ሚያዝያ 13 2014 ዓ ም መሰናዷችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። አብራችሁ እንድታመሹ በአክብሮት እየጋበዝን ለምሽቱ የያዝናቸውን ጥንቅሮች እናስተዋውቃችሁ። ፍርሃት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው። እና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው፣ ልክ እንደ ቋንቋ እንደመማር። በዚህ በዩናይትድ ስቴትስ የቴክኖሎጂ ሙያ ላይ እያስተማረ እየሰራ የሚገኘው አዱኛ በቀለ ነው የምሽቱ እንግዳችን አድርገነዋል። በሌላ ርዕስ ደግሞ ጎርመሳ፣ ለእድሜም ሊያጠቃ ይችላል፣ በእርግዝና ወቅትም ሊከሰት ይችላል። የፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከስታሉ። ፖሊዮ ወይም ደግሞ የልጅነት ልምሻ በሽታ ድጋሚ አንሰርቷል። ጠፋ ከተባለ በኋላ መጥቷል እየተባለ ነው እና በዚህ ዙሪያ ደግሞ ዘገባ ይኖራል። ሳምንቱ እንዴት በማህበራዊ ሚዲያ ላይ አለፈ የሚለውን እንዲሁም ደግሞ ሌሎች ዘገባዎችን አጠናቅረን ነው ወደ እናንተ የመጣ ነው። ምሽቱን መሰናደውን በመምራት ኤደን ገረሙ፣ በምስልና ድምጽ ምህንድስናው ንጉሱ ታምሬ፣ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን And sugar Go go ቱ ቀዳሚ ያደረግነው የቴክኖሎጂ መሰናዶ ነው። እንግዳችን ወጣቶች በቴክኖሎጂ መንደር ቢቀላቀሉ ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበት እድል የላቀ እንደሆነ ይመክራል። እንግዳችን ለ14 ዓመታት በዚህ በዩናይትድ ስቴትስ የመረጃ ቴክኖሎጂ ባለሙያ ሆነ የሰራው የኢቫንጋዲ ቴክ ባለቤት አዱኛ በቀለ ነው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው በሙያው ያገለገለባቸውን እውቅ ተቋማት ከሚዘረዝርበት ነው። Maryland University website, yeah, Marriott Foundation and website, which, and there's the application, which, which are demo, yeah, Department of Homeland Security, yeah. DHS.gov website, yeah, as an agency demo for maracuna me, and there's the consultants web application building, uh, software building, mobile application building. ዲጂታል ማርኬቲንግ ምንምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራ እሱ ላይ ነው። አዱኛ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ አስራ ዘጠኝ ምክንያት ስራ አጥ ሆነዋል። ትውልደ ኢትዮጵያንም ከእነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዘሩ የሚገባበት ሰዓት ነው ብለ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው? ለዚህ ዋናው ምክንያት ምንድን ነው መሰለ በስራ ማጣትን ያስከሰተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት ራሱ እያየ ነው ነበረ ቴክኖሎጂ ፊልድ ላይ የሌላ ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው እና ወደ ቴክኖሎጂ ፊልድ መግባት አለባቸው የሚለውን በጣም ለበርካታ አመታት ሲባል የነበረ ነገር ነበረና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉት እና በእጃችሁ የምትሰሯቸው ስራዎችና መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜቲ እየተደረጉ ለው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተ ስራ መስራት ካለብህ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች እንደ ኢንዲያኖች ወይም ኤዚያኖች ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። yaada mmoo enyaa community ktaxxaaqii kan mi ሆonuta ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ። ከአንዳንድ ትውልደ ኢትዮጵያውያን ጋር በነበረኝ የቅድመ ቆይታ ወደ ቴክኖሎጂ የቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉ ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ? ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም ከባድ አይደለም የምትለዋን ነገር ለማስረዳት ሁል ጊዜ የምንጠቀምባት ነገር ምንድን ነው መሰለ ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ይወስድበታል እስኪረዳው ድረስ ስድስተኛ አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም ለምን የስድስተኛ ክፍል አምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ፣ ስድስተኛ ክፍል እና አምስተኛ ክፍል ብትሄድ ግን የኮምፒተር ሳይንስ ትምህርት ዌብ ዴቨሎፕመንት፣ ጃቫ ስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስላልሆነ እና በስድስተኛ ክፍል አምሮ መረዳት የምትችለው ስለሆነ ከባድ ነው ለእኔ ልረዳው አልችልም የምትለዋ ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ አስራ ሁለተኛ ክፍል ደረጃ ተምሮ ድረስ ተምሮ ያለው ምክንያት ምክንያታዊ ያልሆነ ነው ማለት ትችላለህ። ኢኮኖሚካሊ ሬዲ ያደለሁም የቴክኖሎጂ ትምህርት ለመማር ይሄኛውስ ምክንያት ሊሆን ይችላል። ይሄኛው ምክንያት ሊሆን አይችልም። ለምን ለምን ሀርቫርድ አትገባም? ለምን ማይቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ስለ ኮምፒውተር ሳይንስ እነሱ የሚያስተምሩህን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩትዩብ ላይ ያሉ ኮርሶቹ እነ ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ አስር ብር አስራ አምስት ብር እየከፈልክ ኮርሶቹን ማግኘት ትችላለህ። አይ ኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም። ምክንያቱም ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከ ዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘ ነው። ምንድን ነው የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል፣ አልችለውም፣ ለእኔ አደለም ምናምን የሚል ፍርሃት አለና ያች ያቺ ፍርሃት ነች ዋናዋ ምክንያት እንጂ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ከፍርሃት ውጭ እንግዲህ አንደባበት ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው። እና ያቺ ትጋት ደግሞ ማለት ወር ለአራት ወር፣ ለአምስት ወር፣ ለስድስት ወር በትጋት መስራት ያለብህ ነገር ነው፣ ልክ እንደ ቋንቋ እንደ መማር። ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎች እና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያውያን ወጣቶችስ ተመሳሳይ እድሎችን የሚያገኙበት ዘድ ያለው ወይ ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር አለ። ይሄኛውም በትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት የምንችለው የሚችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ፣ ለምሳሌ ፊሊፒንስን ብናይ፣ ኢንዲያን ብናይ፣ ቻይናን ብናይ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ አሜሪካ ውስጥ ያለ ሰው ጠጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ፣ የሆነ ስራ ከካምቦዲያ፣ የሆነ ስራ ከኢትዮጵያ፣ የሆነ ስራ ከናይጄሪያ፣ የሆነ ስራ ሎኬሽን ምንም ማተር ያደርግ። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳለሳሳ እንጂ ቱታዘንድ ኤ ላይ አስር ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው። እንደዚህ አይነት ስራ አስር ሚሊዮን ሰው አማካይ ገቢያቸው ሀያ ስድስት ሺህ ዶላርን እንግዲህ በኢትዮጵያ ብር አምታውና ወቅ ምን ያህል እንደሆነ ው በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ ሁለት መቶ ሀምሳ ቢሊዮን ዶላር ነው። ቡና ለኢትዮጵያ ያስገባው ገቢ ሁለት ቢሊዮን ዶላር ነው። እንግዲህ ከቡና ስንት እጥፍ ማለት ነው? መቶ እጥፍ ገቢ ኢንዲያ ሆነው በተጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡት። አስር ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። አንድ ሺም ሰው ቢሰራ አምስት ሺም ሰው ቢሰራ አስር ሺም ሰው ቢሰራ አቨሬጅ ኢንካሙ ሁለት ሀያ አምስት ሺ ዶላር ሆኖ ትልቅ የስራ መፍጠሪያ እድል ነው። ናይጄሪያ ይህንን አድቫንቴጅ እየወሰደች ነው። ከአፍሪካ ቱኒዚያ ይህንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይህንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ፣ ኤፍይቪኢአር ዳት ካም። አፕወርክ የሚባል ሳይት አለ፣ አፕወርክ ዳት ካም። አውስትራሊያ፣ ከአውሮፓ፣ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው። አዱኛ በቀለ፣ የመረጃ ቴክኖሎጂ ባለሙያ፣ የቫንጋዲቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ። አመሰግናለሁ። we mm -hmm. በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ ዕለታዊ መሰናዶን ነው። የሐሙስ ምሽት ሚያዝያ 13 2014 ዓ ም መሰናዷችን ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንን በቪያ አማሪክ ፌስቡክ ገጽ ላይ እንዲሁም ደግሞ አማሪክ ቬኒስ ኮም ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በሳተላይት ለምትከታተሉ መገኛችን ኢትዮሳት ላይ ነው። እዛ ላይ ጠብቁን፣ ተከታተሉን። ወደ ተከታዩ ዘገባ ደግሞ እንሻገር። ወቅታዊ መሰናዷችን ሕጻናትን በማጥቃት ለማይድን ጉዳት ከሚዳረጉት በሽታዎች መካከል አንዱ ፖሊዮ ወይም የልጅነት ልምሻ ነው። ለመሆኑ የበሽታው መንስኤ ምንድን ነው? ለመፍትሔነት የሚጠቅሙ መላዎችስ ምንድን ናቸው? ስትል አስቴር ምስጋናው የሕክምና ባለሙያዎች አነጋግራለች። እንደሚታወቀው ፖሊዮ ጠፋ ከተባለ በኋላ ተመልሶ እያገረሸ መሆኑ ተሰምቷል። ስለዚህ በዚህ ጉዳይ ላይ ምላሽ ለማግኘት ስትል ነው ባለሙያ ያነጋገረችው። ወደ ዘገባው እንሻገር። ፖሊዮ በአማርኛው አጠራር የልጅነት ልምሻ ፖሊዮ ማለት በተባለ ቫይረስ በንማታይ ተዋሲያን አማካኝነት የሚመጣ በሽታ ነው። በዋናነት የነርብ ስርዓትን የሚያጠቃ ስሙ መጠሪያ የልጅነት ልምሻ ይባላል ማለት ነው። በዋናነት የሚያጠቃው ከአንድ ዓመት እስከ አምስት ዓመት ያለው ሰናት ነው። በእርግጥ አዋቂንም ጎልማሳ ለእድሜም ሊያጠቃ ይችላል። በእርግዝና ወቅትም እንደዚህ ሊከሰት ይችላል። ፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከስታሉ። የልጅነት ልምሻ ወይም ፖሊዮ ከሰው ወደ ሰው በፍጥነት የሚተላለፍ በሽታ ነው። እንዴት? መተላለፊያ መንገዱ በዋናነት ከእጅ ወደ አፍ በተበከለ ሰገራ አማካኝነት ነው። በቫይረሱ የተያዘ ህፃን ቫይረሱ በሰገራ ውስጥ ለበርካታ ሳምንታት እና ወራት ሊታይ ይችላል። እዚህ ቫይረሱ የተያዘ ቫይረሱ ያለው ሰገራ ብክለት ሲኖር የተበከለ ምግብ ወይም መጠጥ ሊሆን ይችላል፣ ወይም በማንኛውም ከእጅ ወደ አፍ ንክኪ ቫይረሱ ሊተላለፍ ይችላል ማለት ነው። እንደ ሁለተኛ ቫይረሱ በመተንፈሻ አካላት ፈሳሽ ውስጥ ሊኖር ይችላል። የተያዘ ሰው በሚያስነጥስበት ወቅት ወይም በሚያስልበት ወቅት ጠብታ ብናኞች ቫይረሱ ሊይዙና ሊያስተላልፉ ይችላሉ። ከአንድ አመት እስከ አምስት አመት ያሉ ህጻናት ያው የመከላከል አቅማቸው ዝቅተኛ ነው፣ ለበርቻ ጠቀጠቅ ተጠቂ ናቸው። በተመሳሳይ መልኩ በግዝና የመከላከል አቅም ዝቅስለኝ ስለሚል ኢንፌክሽን ከተከሰተ ወደ ከፍ አርባነት ሊያስከስል እንደሚችል ነው መረጃዎች የሚጠቀሙት ማለት ነው። አንድ ኢንፌክሽን ከተከሰተ በኋላ አንድ በሰውነታችን ውስጥ ከገባ በኋላ ከስምንት እስከ አስራ ሁለት ቀናት በኋላ የምልክቶቹ መታየት ይጀምራሉ። ቫይረሱ ይህ ቫይረስ በሰውነታችን ከገባ በኋላ የተለያዩ ደረጃዎች አሉት። በአብዛኛው ከ90 እስከ 95 ፐርሰንት ምንም ምልክት ላያሳዩ ይችላሉ። ግን ሰዎች ቫይረሱ ሊያሳልፉ ይችላሉ። በሰገራቸው ለበርካታ ወራት ወይም ሳምንታት ቫይረሱ ሊኖር ይችላል። ለሌላ ሰው ሊያስተላልፍ ይችላሉ። ወደ አምስት ፐርሰንት አካባቢ የሚሆኑት ደግሞ እለታዊ ምልክቶች ሊኖራቸው ይችላሉ። ለምሳሌ እንደ ሙቀት የምግብ ፍላጎት መቀነስ፣ ራስ ምታት፣ ማስመለስ፣ የጉሮሮ መካከር እንደዚ አይነት ስሜቶች ሊኖች አሉ። ሁለት ወይም ሶስት ቀን ቆይቶ እንደ ጉፋን ስሜት ሆኖ ይተፋ ይችላል። ወደ አንድ ፐርሰንት ደግሞ እንደ ማጅራት ገትር ምልክት የሚያሳዩበት ሁኔታ አለ። ከላይ የጠቀስኳቸው ምልክቶች በተጨማሪ ማጅራትን መገተር፣ ከፍተኛ የሆነ ራስ ምታት ስሜት ሊኖር ይችላል። እነዚህ ሰዎች ከቀናት በኋላ ይሻላቸዋል። ፈጣን ነው። እነዚህ ምልክቶች ነው ያሉ። ቀጥሎ የነርቭ ማጥቃት ምልክቶች ይታያሉ ማለት ነው። ይህ ማለት እጅና ቤቶች መስለል ማበከ ምልክቱ ከታየ ቀን ሁለት ቀን ሶስት ቀን በኋላ እነዚ ይነት ምልክቶች ሊታዩ ይችላሉ። አጣዳፊ የሆነበት የሚሆንበት ምክንያት ምንድ ነው? ከጅና ቅመዝ መስለ ተጨማሪ ሌሎቹ አካላት በጥንቻ የሚሰሩ አካላት ሊወዳ ይችላል። ለምሳሌ መተንፈሻ የመተንፈሻ አካል ተጎዳ፣ አጣዳፊ ነው ያለ እርዳታ፣ ምናልባት ሞቱ ከፍተኛ ነው ነበረት የማለፍ ድር ከፍተኛ ነው። ሌላውም ጎረሮ ላይ ያሉ ፍንጮችን ያጠቃል። እንደዛ አይነት ደረጃ ከደረሰ አንጎልን የሚያጠቃል። እንደዚያ አይነት ደረጃ ከደረሰ ወደ ስልሳ ፐርሰንቱ ያልፈት ሄሉት ያጋጥጫ ይችላል። ፖሊዮ እንዴት ሊታከም ወይስ ሊፈወስ ይችላል ብለን ለዶክተር ፋንታውን ያነሳ ነው። ሌላው ጥያቄ ነው፣ መከላከልም ፖሊዮ ጭራሽን ማጥፋት ይቻላል። መከላከል የሚቻለው እንትን የሆነ ክትባት አለው አሁን በአሁኑ ወቅት ያው የሚሰጡ ሁለት አይነት ቅባቶች አሉ። አንድ አፍጣፍጣ፣ ሁለተኛው ደግሞ በማፊያ አማካይነት በጡንጫ የሚሰጣለው። ዋናውን መከላከል ላይ ማተኮር ነው ያለብን። በእርግጥ ያው ፖሊዮ ላይ ብዙ የተሰራ አለ። ፖሊዮን ለማጥፋት ካለን ፖሊዮን ለማጥፋት የተሰራበት ያለን ሁኔታ አለ። ግን አፍራፍሮ ያው በተለያዩ ሀገራት ይከሰታል። በእኛም ሀገር ከቅርብ ወዲህ ኬዞች የታዩበት ሁኔታ እንዳለነው ሪፖርቱን ምንሰሩ ማለት ነው። በስድስት ወር ውስጥ የሚሆነ እድል አለው ረጃው እንደዛ ነው። ስድስት ወር ካለፈው ግን ዘለቄታ የሆነ ችግር ይከጥናቸዋል ማለት ነው። ክትባቱ ምን ያህል እንግዲህ ክትባቱ የምንሰጠው ምንድን ነው? በጠብታ መልክ የሚሰጠው አራት ክትባቶች አሉ። እንደተወለደ ይሰጣል ወይም በተወለደ በሆነስራምት ውስጥ የመጀመሪያው ኦፒ ቪ ዜሮ የምንለው ነው። ቀጥሎ ከአርባ አምስት ቀን ላይ ቀጥሎ በየወሩ እስከ ኦፒ ቪ ሦስት ድረስ ይሰጣል ማለት ነው። ሦስተኛው አራተኛው ላይ ኦፒ ቪ ሦስት የሚባለው ላይ አብሮ በመርፌ መልክ ይሰጣቸዋል ማለት ነው። እንደዛ ሆኖ የመከላከል አቅሙ እስከ ዘጠና ፐርሰንት ይደርሳል። ስለዚህ የክትባት ስፋቱን በማስፋት ብዙ ሕፃናት በመከተብ ፖሊዮ እንዳይከሰት ማድረግ ይቻላል ማለት ነው። አመሰግናለሁ። በመቀጠል ደግሞ የምናልፈው ሳምንቱ በማህበራዊ ሚዲያ ላይ እንዴት እንዳለፈ ወደምንቃኝበት ዘገባ ነው። ሰፊና ቪ መሰናዶው ይቀጥላል። ሳምንቱ በማህበራዊ ሚዲያ ላይ እንዴት አለፈ? ቀጣዩ ዘገባችን ነው። በዚህ ሳምንት በማህበራዊ ሚዲያ ላይ ሲንሸራሸሩ ካየናቸው መረጃዎች መካከል የመጀመሪያው የጀርመን የልማት ተቋም የሆነው ጂአይዜድ ከስራና ክህሎት ሚኒስቴር፣ ከአውሮፓ ህብረት እና ከማስተርካርድ ፋውንዴሽን ጋር በመተባበር ያዘጋጁት የግብርና ቢዝነሶች ሀሳብ ውድድር ነው። ተወዳዳሪዎቹ ከአራት ዩኒቨርሲቲዎች በቅርቡ ተመርቀው የወጡ ወጣቶች ሲሆኑ፣ ወቅቱ ላልተገለጸ ጊዜ በስልጠና እንዲሁም የንግድ ሀሳብ ማዳበር መርሃ ግብር ላይ ሲሳተፉ መቆየታቸውን አይስ አዲስ እና የኢትዮጵያ የቢዝነስ መረጃዎች ዜናዎች ኢትዮጵያን ቢዝነስ ኢንፎ ጽፈው አይተናል። ሌላው በዚህ ሳምንት ከተፈጠሩ ክስተቶች መካከል አንዱ አዋሽ ባንክ ከዓለም ምርጥ ባንኮች ውስጥ አንዱ ሆኖ መመረጡ ነው። ግሎባል ፋይናንስ ለ29ኛ ጊዜ አመታዊ የዓለምና የሀገራቶች ምርጥ ባንኮችን ምርጫ ይፋ አድርጓል። በዚህ መሰረትም የኢትዮጵያ አዋሽ ባንክም ሊመረጥ መቻሉ ተገልጿል። የምርጫው ዋና ዋና መስፈርቶች ባንኮቹ ያስመዘገቡት ውጤት በተለይም ትርፋማነት፣ የሀብት እድገትና ተደራሽነት፣ እንዲሁም ለደንበኞቻቸው ያሳዩት ቀና አገልግሎትና ለወደፊት ስኬት የጣሉት አስተማማኝ መሰረት መሆኑን ተቋሙ ይፋ ማድረጉን አዋሽ ባንክ አስታውቋል። በምርጫው አሸናፊ ለሆኑ ባንኮች እውቅናና ሽልማት የሚሰጠው በጥቅምት 2015 መሆኑም ተገልጿል። የኢትዮጵያ ወጣ ስንል ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ የነበሩትና በቅርቡ ሕይወታቸው ያለፈው ሩት በደር ጊንስበርግ የግል ዕቃዎች ለጨረታ ቀርበዋል። የፒካሶ የሴራሚክ ስራዎች፣ እጅግ የቆዩ የሙዚቃ ስብስቦችና የዳኛ ጊንስበርግ ባለጸጉር ካፖርቶች ለጨረታ ከቀረቡት እቃዎች መካከል ጥቂቶቹ ናቸው። ከጨረታው የሚገኘው ገቢም የዋሽንግተን ብሔራዊ ኦፔራና የጥበብ መድረክን ለመደገፍ የሚውል ይሆናል። ዳኛ ጊንስበርግ ለዚህ የኦፔራ ማዕከል የተለየ ስሜት እንደነበራቸውም ተገልጿል። ጨረታው በቀጣይ ሳምንት ውስጥ በዩናይትድ ስቴትስ ቨርጂኒያ ግዛት አሌክዛንድሪያ የሚካሄድ ይሆናል። ጊንስበርግ የዩናይትድ ስቴትስ ከፍተኛ ፍርድ ቤትን በማገልገል ሁለተኛዋ ሴት ነበሩ። ባለፈው ሳምንት ውስጥ ከነበሩ ክስተቶች መካከል በስፖርት አፍቃሪያን ዘንድ በማህበራዊ ሚዲያው መነጋገሪያ ከሆኑት አሳዛኝ ክስተቶች አንዱ የፖርቹጋላዊ የኳስ ንጉሥ ክርስቲያን ሮናልዶ መንትያ ልጆች መካከል አንዱ ማረፉ ነው። የሮናልዶ ባለቤት በቅርቡ አንድ ወንድ እና አንዲት መንትያ ሴቶችን ብትገላገል ወንዱ ልጃቸው ግን በሕይወት መቆየት አለመቻሉ ተገልጿል። ክርስቲያን ሮናልዶ በትዊተር ገጹ ላይ በወንዱ ልጃችን ኅልፈት ብናዝንም ሴቷ ልጃችን በሰላም መወለዷ ደስታን ይሰጠናል ያለ ሲሆን የሆስፒታሉን ባልደረቦች አመስግኖ ለጥቂት ጊዜያትም እሱና ቤተሰቦቹ መረበሽ እንደማይሹም አስታውቋል። ክርስቲያን ሮናልዶ ከመንትዮች ውጪ የአራት ልጆች አባት ነው። አድማጮች ተመልካቾቻችን በቆይታችሁ እየተዝናናችሁ እንደሆነ ተስፋ እናደርጋለን ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል ተከታዩ ዘገባ ደግሞ በኢትዮጵያ ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚ ጆይ ድርጅት ያቀረበው የፈጠራ ውጤት የአለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑን በቅርቡ አስታውቀናችሁ ነበር የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያን ወጣቶች ፈጠራ ገበሬዎች የአፈር ይዘትን በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። ቦኤዝ እና ሀብታሙ ከዚህ ቀደም ቆይታ አድርገው ነበረ። ቆይታቸው በድጋሚ እናስደምጣችኋለን። ቆይታቸው የሚጀምረው ቦኤዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያብራራበት ነው። ድርጅታችን ስም ኦምሽቱ ጆይ አግንዴት ይባላል። ትርጉም ኦምሽቱ ማለት አምራች ማለት ነው። ስለዚህ የአምራች ደስታ እንደ ማለት ነው። የአምራች ደስታን ለመፍጠር የሚሠራ ድርጅት ስለሆነ ሚስም ሰይመነዋል። ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋር ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማት የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ። በጅና ውስጥ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔም ጨምሮ አና የተመረቁ ልጆችም አሉ ውስጡ። የሰራነው ስራ አፈርን መርምሮ ለገበሬዎች መትከል እንዳለባቸው መናገር የምትችል ዲቫይስ ነው የሰራ ቃናት በየቦታው ትንቀሳቀሳለች ውስጥ ዋሳ ያስገባሉ ከዛ ዳታ ሴንሳራ ስናይትሮጅን ፎስፈረስ፣ ፖታሽን፣ ፔቹን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳራ ወደ ሞባይል አፕሊኬሽኑ ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው። በዚህ ስራ ነው የተወዳደር ነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባዌ እና ኬንያ ራሳቸው ማለት ነው። ከአምስቱ ሲካ ሀገራት እኛ ኢትዮጵያ አንደኛ ወጣ። ያገኛችሁት ሆናል። ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው? የተሸለምነው አንደኛ ለወጣ ነው። ለኛ ሀያ አምስት ሺህ የአሜሪካ ዶላር ነው ሽልማቱ ሰጠን። እስካሁን እየጠበቅን ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃ ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽን በጣም ተደስተዋል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ስራ ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው። ኬንያ በነበረ ቆይታ እና በጣም ለና እያስባል። ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት? በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አንድ ላይ ፋይናንሻል ቴክኖሎጂ ስ አትገቡ ና ግን በጣም መጀመሪያም ስንነሳ ያየ ነው ብዙ ሰው ላይፉ ኢትዮጵያ ውስጥ በአፍሪካ ውስጥ የብዙ ሰው ህይወት ዲፔንድ ነው ያለው መሰረተ ያዘው ግብርና ላይ ነው እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኘቸዋል። ኮሜርስ ኮሜርስ እኛ ሀገር ይኖራል፣ ቴክ ላይም ይቻሉ ነገሮች እኛ ሀገር ይኖራል። ግብርና ላይ ግን በጣም ነው ወደኋላ ይቀረሙ። ስለዚህ ይሄ ወጣቱ ስፔሻ አዲስ ተመርቆ የሚወጣው ወጣት ስራ ዕድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ካርጌት ያደረገው ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገል ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽትጆ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርን ማለት ነው ከእነሱ ጋር። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አደንትሳ ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያል ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር ሳ መቀየር ያስፈልጋል እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ወር ፋንኬክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች አባ- ዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችን ወስደን ቴስት እናደርጋለን። ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን። ዲቫይስ እና የዴቨሎፕመንት ፕሮሰሱም ይቀላልም። ኢንጆይ እያደረግ ሰራ። ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል። ዛሬ ደግሞ በአፈጽ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊው ናችኋል። የመጪ ዘነቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት? ጥሩ ጥያቄ ነው። የጠዋት ያው የሰራ ነው። እርግጥ አሁን እዛ ሰተን አላውቅም ነው። አሁን በቅርቡ ከጃይዝ ድጋ ኮላቦሬት አድርገን እስከ ሀምሳ ሺህ ቢሮ ፈንዳርገውን በቡና ላይ እየሰራ ነው። በቅርቡ ፌስቡክ ላይ እንደ ፖስተት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው እንሰራውን የአርቲፊሻል ሳይንስ ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገዛ መግባት እንዲችል የሚያስችል ነው። ስለዚህ አፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው በእጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበዎች የሚጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ሚዘቁች ለት ሳይሆን እጽዋት በሽታ ላይ ያደረግነው አፈሩ ላይ እቃዋን በብዛት አምርተን በዞን ደረጃ አንዳንድ ጉዳዮች መጠቀም የሚችል ከዛ በኋላ ዞን ውስጥ ያሉ ሴሽ ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው፣ ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው ሰው ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው። ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሁነው የሚያዳምጡን ወጣቱ በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትላላችሁ? ጥሩ ጥያቄ ነው። እኛም ይሄን ነገር በጣም አስፈላጊ መሆኑ ስላምንበት ከጅማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኖክ ፋበር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ ግብርና ላይ ሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እናገኛለን። ጉዳይ በጣም አሳሳቢ ስለሆነ ማለት ነው። ማስተላለፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች ለጭንቅላታቸው፣ ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር ለጭንቅላታቸው ማስገባት እንችሉ። እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟ እንዴት አይዲያ ይመጣላል ቻሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ሰሬች ምናምን የሆነ አይዲያ ሀሳብ ይመጣል እና ይህ ሀሳብማ የሆነ ሀገር ተሰጥቷል ብለን እንትን ዋል ወደ ላይ ሚያው ስለዚህ ያንን ማድረግ የለባቸውን መስራት አላቸው ቴክኖሎጂ ስለዚህ እዛ ላሰቡት ነገር ማመንበት ነገር በትክክል ጊዜ መድበው ቦቹ ሆነ እንዲጀምሩ በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ አንድ ከተማ ውስጥ የሚኖር በቀላሉ የሚፈታው የሚችል ችግር አግኝቶ ነው የሚመለሰው። ሁሌ ወደ ገበሬዎች በሄድን ቁጥርኛ ይሄም እኮ ችግር አለ ይሄንን በዚህ መፍታት ይችላለ እያለ ነው። ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት አድርግ መሄድ ፕሮብለሞች ወይም ችግሮችን መለየት፣ ያን ለየት ችግር ደግሞ ሊመትር ሆነው የራሳቸውን ካፓ ፈጥረው ሶሉሽን ነገሮች ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ጎዳንቶች ነገሮች ባርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከካፓሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት። ስለዚህ የትም አካባቢ ሊሆኑ የሚያቋትን ቴክኖሎጂ ወደ ተግባር መቀየር የገበሬዎችን ፕሮብለም ሶል ለማድረግ እንዲነርሱ እንጠይቃለን። በተጨማሪ የመጨረሻ ደግሞ ግብርን ዩኒቨርሲቲ ተማሪዎች ይችላል ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚሳካነት ፕሮጀክት ሰርተው ፕሮጀክቱን ግድ ውስጥ ጥለው መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረግነው ሊቀጥሉበት ብዬ ማስተላለፍ ይፈልጋለሁ። በጣም እናመሰግናለን። ኮንታክት፣ በጣም አመሰግናለሁ በድጋሚ ቦኤዝ። መልካም ምሽት ይሁንል። ተመልካቾቻችን፣ የዕለቱን ዘገባዎች እዚህ ላይ ፈጸምን። በነገው ምሽት እንገናኝ። ናደሩ